ሳይንስና ቴክኖሎጂ የሰው ሰራሽ አስተውሎት ቴክኖሎጂ በሰዎች የሚከናወኑ ስራዎችን ማሽን ተክቶ እንዲሰራ በማድረግ በዓለማችን ከፍተኛ ተጽዕኖ እየፈጠረ ነው። የሰው ሰራሽ አስተውሎት ቴክኖሎጂ በውስጡ ከያዛቸው ዘርፎች አንዱ የሆነው ጀነሬቲቭ ኤይም በአሁኑ ጊዜ እንደ ንግድና ሳይንስ ባሉ የፈጠራ ዘርፎች ቴክኖሎጂው በርካታ ጥቅሞችን እየሰጠ ይገኛል። የሳይበርና የሰው ሰራሽ አስተውሎት ደህንነት ፖሊሲ ከፍተኛ ባለሙያው ጋዜጠኛ በመፈለቀ እንደሚለው መደበኛው የሰው ሰራሽ አስተውሎት ከ1950ዎቹ ጀምሮ በተለያዩ መንገዶች ጥቅም ይሰጥ የነበረ ሲሆን የጄኔሬቲቭ ኤአይ መምጣት ደግሞ ይዘት የመፍጠር አቅምን አሳድጓል የማድረግ አናላይዝ የማድረግ ክላሲፋይ የማድረግ አቅም አንድ እርምጃ ወደፊት አድርጎ እነኛ ፕሬዲክት የተደረጉ አናላይዝ የተደረጉ ነገሮችን ተጠቅሞ አዲስ ኮንቴንት የመፍጠር አቅም እንዲሰጠን። ያም ሆኖ ጄኔሬቲቭ አይ ሀሰተኛ ክስተቶች እውነተኛ እንዲመስሉ አድርጎ በመስራት ጠቃሚ ያልሆነ ይዘቶችን ለመፍጠር ያገለግላል። በተለይ ዲፕፌክ የሚባለው ዘዴ ሰዎች ያልተናገሩትን አስመስለው የሚናገሩ ያላደረጉትን ድርጊት የሚፈጽሙ ነገር ግን እውነተኛ የሚመስሉ ምስሎችን እንዲሁም ቪዲዮዎችን ለመፍጠር ይውላል። አንዳንዶች ታዲያ ይህንን የቴክኖሎጂ ውጤት ላልተገባ አላማ በመጠቀም እውነት የሚመስሉ ይዘቶችን በማሰራጨት በርካቶችን እያሳሳቱ ይገኛል። ተመራማሪዎች እንዲህ አይነቱ የሐሰተኛ ዜና ስርጭት የሰዎችን መልካም ስም በማጉደፍ በምርጫ ጣልቃ በመግባት እንዲሁም ማህበራዊ አለመረጋጋትን በመፍጠር ከፍተኛ አደጋዎችን እንደሚያስከትል ያስጠነቅቃሉ። አበበ በበኩሉ ቴክኖሎጂው ከዚህ ቀደም ከነበሩት በተለየ ሁኔታ የተሳሳተ መረጃ በማቅረብ እንዲሁም የማጭበርበር ወንጀሎች እንዲፈጸም መንገድ የሚከፍት ነው ይላል። ከዚህ ሰጡት የተሳሳተ መረጃ ከሚሰጡ የቴክኖሎጂ ውጤቶች ውስጥ እጅግ በጣም በላቀ መልኩ እውነተኛ የሚመስሉ የተሳሳተ መረጃዎችን በማቅረብ የሚታወቅ ነው። ጀኔሬቲቭ ኤአይ ከነሱ ውስጥ አንዱ ምንድን ነው። ለምሳሌ አንቺን ራስሽን ቪዲዮሽን እንደ አዲስ ሰርቶ አንቺ ያላልሽውን ዜና እንድታነብህ፣ ድምጽሽንም እንደዛው ተጠቅሞ የተለያዩ መረጃዎች እንድታደርጊ ማድረግ የሚችል ነገር አለው። የተለያዩ ግለሰብ ሪፑቴሽን ወይም ክብርን የሚነኩ ተግባራትን ሲፈጽሙ ፎቶግራፎችን ተሰርቶ መላቀቅ ይችላል። በሀገር ደረጃ ከ ደግሞ ካየን እንደ ምርጫና የመሳሰሉ ነገሮችን ቅሬታ ሊፈጥሩ የሚችሉ በተለይ በሁለት አገሮች መካከል እንደዚህ አይነት ተመሳሳይና ተደጋጋሚ እሰት አገባዎች የሚስተዋሉባቸው ነገሮችም ሊታዩ ይችላሉ። ሰው አንደኛው እሱ ነው። ሁለተኛው መረጃ ከማዛባት ያልፈው ደግሞ ፍራውድ የምንለው ደግሞ የሳይበር ወንጀሎች ይሰራሉ ሰዎች አንቺን ድምጽ አስመስሎ ብቻ መልቀቅ ሳይሆን የአንቺን ድምጽ አስመስሎ ስልክ ደውሎ ከቤተሰቦች ላይ ገንዘብ ሊወስድ የሚችልበት ሁኔታ አለ። በመስሪያ ቤትም እንደዚሁ የሲኦኑ የኃላፊውን ድምጽ አስመስሎ የተለያዩ ወንጀሎች የሚሰራበት ሁኔታ ይኖራል። ገንዘብ ሰዎች እንዲልኩ የሚያደርጉበት ሁኔታ ይሆናል። የሰውን ድምጽ አስመስሎ የባንክ አካውንትና ሌሎች ፐርሰናል ጉዳዮችን የመውሰድ ጉዳዮችም እንደዚሁ ሊኖሩ ይችላሉ። ከዛ ውጪ በዚህ መነሻነት ደግሞ የሚፈጠሩ መገናኛ ብዙሀንን በግለሰብ አይደለም ይሁን በመንግስት ላይ እምነት ማጣት ውዳዮች ሊፈጠሩ ይችላሉ ማለት ነው። የሰው ሰራሽ አስተውሎት ውጤት የሆኑ ይዘቶች ሰዎች ጀኔሬቲቭ አይ ወደሚባሉት ድረ ገጾች በመሄድ በጽሁፍ ትዛዝ በመስጠት የተፈለገውን አይነት የምስልና የቪዲዮ ይዘት በቀላሉ የሚያገኙበት ነው። ቴክኖሎጂ ምስሎችና ቪዲዮችን የሚፈጥረው ደግሞ ማሽን ለርኒንግ በሚባለው ሂደት በተሰጠው የውህብ ክምችት ላይ ተመስርቶ ነው። ከዚህ አኳያ መረጃው በዘር በፆታ በሃይማኖት ወይም በሌሎች ጉዳዮች አድሏዊና ኢፍትሃዊ በሆነ መንገድ የተሰበሰበ ከሆነ ቴክኖሎጂው ይህንኑ ችግር መድገም የሚችል መሆኑም ሌላውና ሶስተኛው አሉታዊ ጎን መሆኑን ባለሙያው ያስረዳል። ምናልባት ብዙም አሁን እየተነሳ ያለ አይደለ ግን፣ በዘላቂነት ሲታይ ከፍተኛ ጫና ሊፈጥር የሚችለው ደግሞ ይሄ ባያዝ የምንለው ወይም ደግሞ አንድ ወደ አንድ የመወገድ ሁኔታ። ይሄ እንዴት ነው የሚታየው? ጀነሬቲቭ ኤአይ የሚወስደው መረጃ ያለውን መረጃ ነው። ለምሳሌ ከዘር ከቀለም፣ ከሃይማኖት፣ ከጾታ ጋር የተያያዙ ዓለም ላይ ወይም ኢንተርኔት ላይ ያሉ መረጃዎችን ነው የሚወስደው። ስለዚህ እዛ ውስጥ ያሉትን ባያዞች፣ እዛ ውስጥ ያሉትን አድሎዎችም ራሱም በሚሰራቸው ስራዎች ላይ ሊያሳይ ይችላል ማለት ነው። ሌላ የፈጠራ ስራዎች የባለቤትነት ችግሮች ሌሎች ሌላው መሰረታዊ ጥያቄዎች ናቸው። ሰዎች የፈጠሯቸውን ስራዎች ያለባለቤቱ ፍቃድ፣ ሰዎች እንደ አዲስ እንደገና ፈጥረው ሊጠቀሙባቸው ይችላሉ። ወደ ፈጠራም ስንመጣ እንደዚሁ ሙዚቃም ምንም ምንም በቀላሉ በ የሚሰራበት ደረጃ ላይ ደርሰ አነኝ ናቸው። እንግዲህ በጠቅላላ ተደርገው ሲታዩ ዋና ዋና የሚባሉት አሉታዊ ጫናዎች፣ ተጽዕኖዎች እነሱ ናቸው። የቴክኖሎጂ ዞት የመጣው አደጋ የከፋ የሚያደርገው ደግሞ እነዚህ ስራዎች ለእውነታ እጅግ የቀረቡ በመሆናቸው የሰው ልጅ የፈጠራ ውጤት ከሆኑት እውነተኛ ስራዎች ለመለየት አስቸጋሪ መሆኑ ነው። በዘርፉ የተደረጉ ጥናቶች እንደሚያሳዩት በአብዛኛው ሰዎች እውነተኛ ፎቶዎችን ድምፆችንና ቪዲዮዎችን በሰው ሰራሽ አስተውሎት ከተፈጠሩት ለመለየትና በውል ለመረዳት ይቸግራሉ። በተለይ በማህበራዊ መገናኛ ዘዴ የሚሰራጩ በሰው ሰራሽ አስተውሎት የሚፈጠሩ ሀሰተኛ ይዘቶች እንደ ኢትዮጵያ ባሉ የቴክኖሎጂ እውቀት ባልዳበረባቸው አዳጊ ሀገራት የጥላቻና የግጭት እንዲሁም የመከፋፈል ምክንያት እየሆኑ መጥተዋል። በዚህ ሁኔታ አንዳንዶች ለገንዘብ ወይም ለፖለቲካዊ ትርፍ አሊያም ለበቀል ሲሉ በሰው ሰራሽ አስተውሎት የተሰሩ ይዘቶችን በመጠቀም ሰዎችን ሆን ብለው ሲያሳስቱ ይታያል። በኢትዮጵያም ሀሰተኛ ዜናዎችን ሆን ብሎ ለማሰራጨት በሰው ሰራሽ አስተውሎት የተዘጋጁ ምስሎችና ቪዲዮዎችን እንደ ፌስቡክ፣ ቲክቶክና ቴሌግራም በመሳሰሉ የማህበራዊ መገናኛ ዘዴዎች ማጋራት በስፋት ይስተዋላል። በዚህም በርካቶች ገንዘባቸውን ተጭበርብረዋል። ሌሎች ደግሞ መልካም ስማቸው ጠልሽቷል። በየዕለቱ የቴክኖሎጂ ውጤቶች ውስብስብ እየሆኑ በመጡበት ባለንበት ዓለም ታዲያ እንዲህ አይነት ይዘቶችን የቴክኖሎጂ ፈጠራ መሆናቸውን መለየት ቀላል ባይሆንም የሳይበርና የሰው ሰራሽ አስተውሎት ደህንነት ፖሊሲ ከፍተኛ ባለሙያው ጋዜጠኛ በመፈለቀ እንደሚለው እነዚህን ይዘቶች ከእውነተኛው ለመለየት የሚረዱ ለተጠቃሚዎች አንዳንድ ተግባራዊ ምክሮች አሉ። ያሉት አማራጮች በጣም ውሱን ናቸው። እነሱም በተጠቃሚው ጥረትና ዲው ዲሊጀንስ ወይም ደግሞ አስፈላጊውን ቅድመ ጥንቃቄ በማድረግ ላይ እየተመሰረቱ ነው የሚሆኑት። አሁን ለምሳሌ የዚህ ፕሮግራም አድማጮች ምን ሊያረጉ ይችላሉ ብለን ስንነሳ ምንም አይነት መረጃ ሲያገኙ መጀመሪያ መረጃው የያዘውን መልእክት ሳይሆን ማን ነው የለጠፈው፣ ምንጩ ማን ምንጩ ከዚህ ቀደም የሰራቸውም የለጠፋቸው ስራዎች ወይም የሚያቀርባቸው ነገሮች ምን ያህል ታማኒዎች ናቸው፣ ክሬዲቢሊቲ የምንለውን ታማኝነቱን ቼክ ማድረግ በአጭር አማርኛ ምንድን ነው? ቸኩሎ መልሶ ከመለጠፍ መልሶ ሼር ከማድረግ በእርግጠኛ ሆኖ ድምዳሜ ላይ ከመድረስ በፊት ያ የተለጠፈው ነገር ትክክለኛ መረጃ ነው የሚለውን ነገር ማወቅ ከዛ ውጭ አንድ መሰረታዊ እና ኢምፖርታንት የምለው ማስተላለፍ የምፈልገው መልእክት ምንድን ነው፣ እነኝህ ዲፕፌክ የሚባሉ ምስሎች፣ ድምፆች ምንም እንኳን በጣም እውነተኛ ቢመስሉ አትኩሮ ላስተዋላቸው ሰዎች በሚታይ ግድፈት ይኖራቸዋል። የኔን ፎቶ አንድ ሰው በኤአይ ቢሰራው በሆነ መንገድ ታውቂዋለሽ ጊዜ እስከወሰሽ ድረስ። ቪዲዮዎችም ሲሰሩ ወይ ሆነ ሰው የማይሰራው አይነት እንቅስቃሴ ሊሰራ ይችላል፣ ወይም ደግሞ ማች የማያደርግ የሰውነት ቁመትና መልክ ሊመጣ ይችላል። ቴክስቶ ሰዎች እና ምስሎች ብለርድ የሚሆኑበት የማይታዩበት ነገር ይኖራል። ሰውየው የቆመበት ያለበትና ጥላው ጭራሽ ከመሰረታዊም ከእውነተኛው ነገር ጋር የማይታይ ይመስላል። ከእንደገና ደግሞ የሰው ልጅ ፌት ስብዕና ያው ነፍስ ያለው ህይወት ያለው ደም ያለው ሰው ያስታውቃል ይባላል። እና ፍላት የሆነ ምንም አይነት ቶን የሌለው ሲታይ ድርቅ ያለ ነገር ሊሆን ይችላል ሮቦቲክ የሆነ ወይም ደግሞ ሂማን ያልሆነ ነገር የሚመስልባቸው ነገሮች አሉ። ስለዚህ ይህን ሁሉ ነገር ለማድረግ አንድ ሰው የሚያየውን ነገር በእርጋታ ምንም አይነት እርምጃና ድምዳሜ ላይ ከመድረሱ በፊት ማየት ያስፈልገዋል ማለት ነው። በሰው ሰራሽ አስተውሎት የተሰራ ይዘት መለያ ወይም ምልክት ማድረግ በመጀመሩ እነሱን ማረጋገጥ ጠቃሚ መሆኑንም አስረድቷል። በሰፊው የተሰራጩ ወይም ቫይራል ክሊፖችን በተለይም ጠንካራ ስሜት የሚቀሰቅሱና ታማኝ ካልሆኑ ምንጮች የሚደርሱትን መጠራጠርና መመርመርም ይመክራል። ይዘቱን ከሌሎች የመረጃ ምንጮች ማመሳከርም ሐሰተኛ ይዘትን ለመለየት ይረዳል። ሌላው ክሮስ ቬሪፋ የሚባለው ነገር ነው። ያንን ያገኘውን ኢሜጅ ከሌሎች መልክቶች ጋር፣ ከሌሎች ቪዲዮዎች ጋር በማመሳከር መቼ ነው የተለጠፈው? ከሌሎች ዜናዎች ላይ ሌላ ዜናዎች ላይ ይሄ ዜና ወይም የተባለው ነገር ሌሎች ሶርሶች ሌላ የዜና ምንጮች አውጥተውታል ወይ እና የመሳሰሉትን ጥያቄዎች መጠየቅ። አሁን በአደጉት ሀገሮች ውስጥ እየተደረገ ያለው አንድ ነገር በተወሰነ ደረጃ ቢሆን ሌብል ማድረግ፣ ለምሳሌ አንድ ስራ ዜና ሲሰራ አንድ ፎቶግራፍ ስንጠቀም ወይም ቪዲዮ ስንጠቀም፣ አሶሽትድ ፕሬስ ፎቶግራፍ ወይም ሬውተርስ ወይም ብለን ምንጭ እንደምንጠቅሰው ሁሉ አሁን ዲፕፌክ የሚሰሩ ወይም ደግሞ በአርቲፊሻል ኢንቴሊጀንስ የሚሰሩ ምስሎች ፎቶዎች እና ቪዲዮዎች እና ድምጾች ሌብል እንዲደረጉ የሚሉ ታዎች ተቀምጠዋል። ሶ አንዳንዶቹ በትንሹ የሚታዩባቸው ነገሮች ይኖራሉ። ሌብል የተደረጉባቸው አርቲፊሻል ኢንቴሊጀንስ የተሰራ እንደሆነ እሱንም ቼክ ማድረግ ወሳኝ። ከዛ ባለፈ ግን በእለት ተዕለት ሕይወታችን ውስጥ እንደዚያን ነገሮች ሲያጋጥሙን በተለይ እጅግ በጣም ከባድ የሆኑ እንደዚህ ጎርፍ ተጥለቀለቀ፣ እንደዚህ ፈነዳ፣ እንደዚህ አበጠ፣ እንደዚህ ወደቅ አይነት ከባባድ የሚባሉ ሾክ የሚያደርጉ ዜናዎችን ቬሪፋይ ከማድረጋችን በፊት ከማረጋገጣችን በፊት ለሰዎች ሼር አለማድረግ አንዱ በቃ በግላ እያንዳንዳችን ልንወስደው የምንችለው እርምጃ የዛ የዘመቻ የዛ የዲፕፌክ ወይም ደግሞ የአርቲፊሻል ኢንቴሊጀንስ ስራዎች ዘመቻ አካል አለመሆ ሁለተኛው ደግሞ ለምሳሌ በግል የሚደርስብንን ችግር ለመፍታት መልቲፋክተር አውቴንቲኬሽን የሚባል ነገር አለ። ድምጽ ለምሳሌ አካውንታችን ምናችን እንዳይወሰድ በድምጽ ብቻ ሳይሆን በፓስወርድ፣ በሌሎች ማረጋገጫ መንገዶች እንዲካሄድ የማድረግ ጉዳይ አለ። ቤተሰብ ደግሞ አንዳንድ ጊዜ ድምጽ አስመስሎ ሌላ ሰው በእናንተ ድምፅ አስመስሎ በቤተሰብ መሀል ገብቶ ሌሎች ነገሮች እንዳያደርጉ ካስፈለገ ደግሞ ኮድ ወርድ ወይም ደግሞ በቃ እኔ እንደዚህ አይነት ገንዘብ ከጠየቅኩኝ ገንዘብ ደውዬ ገንዘብ ምጠይቅና መፈለግ ከሆነ ይሄ ኮድ ወርድ ካልተጠቀምኩ እኔ ነኝ አለበለዚያ እኔ አይደለሁም የሚሉ አይነት እንግዲህ አንፎርችኔት ወደዚህ ደረጃ ላይ ደርሰናልና፣ እንደዚህ እንደዚህ አይነት ጥንቃቄዎችን ማድረግ ነው። በዚህ ሁኔታ ባለሙያዎች የሚጠቁሙት ብዙ የማረጋገጫ መንገዶች ቢኖሩም በአሳማኝ ደረጃ እውነተኛ መስለው ከሚፈበረኩትና ከጊዜ ወደ ጊዜ እየተሻሻሉ ከመጡት የምስልና የቪዲዮ ይዘቶች ጋር በማያቋርጥ እሽቅድድም ውስጥ ናቸው። ከሐሰተኛ ይዘቶች ጀርባ ያለው ቴክኖሎጂም በየጊዜው እየተሻሻለ መምጣቱ የሰዎች ግንዛቤ አሁንም ለተሳሳተ ብያኔ የተጋለጠ እንዲሆን አድርጓል። ተዋናዎቹ ይህንን መሰሉን ይዘት መፍጠር ብቻ ሳይሆን በፍጥነት በማህበራዊ መገናኛ ዘዴዎች እንዲሰራጭ ማድረጋቸው ደግሞ የበለጠ ግራ መጋባትንና አለመተማመንን እንዲፈጥር አድርጓል። በሌላ በኩል የአውሮፓ ሕብረት የሳይበር ደህንነት ኤጀንሲ መረጃ እንደሚያሳየው በዚህ ዘርፍ የሚሳተፉ ተዋናዮች ባለሙያዎች ብቻ ሳይሆኑ አነስተኛ ቴክኒክ ክህሎት ያላቸው ጭምር ጥልቅ ሀሰተኛ መረጃዎችን በመፍጠር ላይ ይሳተፋሉ። ከዚህ አንጻር የሰው ሰራሽ አስተውሎት መተግበሪያዎችን በመጠቀም ሀሰተኛ ድምፅ፣ ምስልና ቪዲዮ ማቀናበር በትንሽ የቴክኖሎጂ እውቀት ኢንተርኔት ባለበት ሁሉ ማንኛውም ሰው መፍጠርና ማሰራጨት የሚችል መሆኑ ደግሞ ሌላው ስጋት ነው። ይህንን ችግር ለመቋቋም በቴክኒክ ተመራማሪዎች የማሽን ትምህርትን በመጠቀም ጥልቅ ሀሰተኛ ይዘቶችን ለመለየት የሚያስችሉ የምርመራ ስርዓቶችን እየገነቡ ቢሆንም የግንዛቤ በስልጠና የሚገኝ በመሆኑም ቀላል አይደለም። ስለሆነም ችግሩን ያገናዘበ መፍትሄ ከመንግስታትና ከቴክኖሎጂ ኩባንያዎች እንደሚጠበቅ ባለሙያው ያስረዳል። ይህ በጣም መሰረታዊ ጥያቄ ነው። እኔም የምሰራበት የኤአይ ገቨርናንስ ወይም የኤአይ ፖሊሲ መስክ ላይ ነው የምሰራው እና በተደጋጋሚ የሚነሱ የተለያዩ ምክክሮች እና ውይይቶች፣ ዲቤቶች፣ ክርክሮች የሚደረጉበት ጉዳይ ነው። ሁለት ነገሮች ናቸው ያሉት። አንደኛው በመንግስታትም በሀገራትም ደረጃ በቴክኖሎጂው መቅደም የሚፈልጉ አካላት አሉ። ምክንያቱም የሚቀጥለው ዘመን አሸናፊ የሚሆነው መንግስትም ሆነ ኩባንያ በአርቲፊሻል ኢንቴለጀንስ ወይም በሰው ሰራሽ ክህሎት የቀደመው። ስለዚህ ብዙ ጊዜ ኢንሄረንት የቴክኖሎጂ ኩባንያዎች ህግና ደንቦች አይፈልጉም። ህግና ደንቦችና ሪኳየርመንቶች የፈጠራ ክህሎታችን ይገድባሉ እንደ ልባችን እንዳንንቀሳቀስ ለዛ ለሚጠቀሱ ቅድመ ሁኔታዎች ለማሟላት ጊዜ፣ ገንዘብ፣ ጉልበት ስንወስድ ወደኋላ እንቀራለን የሚል ፍራቻ አለባቸው። ስለዚህ አንደኛው ወገን ኢኖቬሽን መቅደም አለበት፣ ፈጠራ መቅደም አለበት ይላል። ሌላኛው ወገን ደግሞ ነው ይሄ ነገር በጣም አስጊ ነው፣ ወዴት እየሄደ እንደሆነ አናውቅም። ፈጠራው በጣም በፍጥነት እየሄደ ነው ማድረግ የምንችልበት ሁኔታ አይደለም። አርቲፊሻል ክህሎት ወይም ሰው ሰራሽ ክህሎት የሚባለው ነገር ደግሞ እንዴት እንኳን ፈንክሽን እንደሚያደርግ የማናውቀው ፍጥረት እና ኃይለኛ የሆነ መቆጣጠሪያ መንገድ መቀመጥ አለበት የሚል አለ። እኔ መሀል ካሉት ውስጥ ሁለቱም አብሮ መሄድ ይችላሉ፣ እሱም ኢኖቬሽኑም አብሮ መሄድ ይችላሉ። ስለዚህ መንግስትን ስንመለከት ቀደም ሲላል ናቸው ለምሳሌ ሌብል የሚባለው ነገር ክሮዘፖርት ሁሉም ጋር እንደ ቀድሞ ሁኔታ አልተቀማጠ እንደዚህ የሚሰሩ ስራዎች ሁሉ ቴክኖሎጂ ውጤቶች በአስቸኳይ ሌብል እንዲያደርጓቸው ይህ ውሸት አርቲፊሻል እንደሆኑ ለዚህ ማስታወቂያ ተብሎ የተሰራ እንደሆነ የሚል ላያቸው ላይ ግዴታ እንዲሆን የማድረግ ከዛ አልፎ እንደዚህ አይነት ስራዎችን ደግሞ ለማሊሼስ ለሚባል ወይም ደግሞ የወንጀል የተጎል ሰውን ለጥፋት ለሚጨምር ሰውን ለሚያሳስት ሰውን ለሚያጭበረብር ስራ የሰውን ስም ለሚያጠፋ የሰውን ክብር ለሚያጎድፍ ለሚጠቀሙ ሰዎች ደግሞ ህግ ጎቶ ቅጣት የሚጣልበት መንገድ መቀመጥ መቻል አለበት። ምንም እንኳ ጀነሬቲቭ ጉዳይ በዚህ መልኩ አሉታዊ ጎኖች ቢኖሩትም ጊዜንና ጥረትን ይቆጥባል፣ ፈጠራንም ይጨምራል። ተጠቃሚዎች የሚፈልጓቸውን ይዘቶች በመለየት በተጠቃሚ ፍላጎት ላይ የተመሰረተ ይዘት ለማቅረብም ያግዛል። ይህም ግላዊነትን በማላበስ አገልግሎቶችን ለተጠቃሚ ምቹ በማድረግ የደንበኞችን እርካታ ያሻሽላል። እንደ መድኃኒት ማምረት ባሉ የሕክምና መስኮችም አዳዲስ መድኃኒቶችን ወይም የሕክምና ዘዴዎችን የመፍጠር ሂደትን ሊያፋጥን ይችላል። በመሆኑም አደጋውን በመቀነስ በቴክኖሎጂ ተጠቃሚ ለመሆን መንግስታትና የቴክኖሎጂ ኩባንያዎች ቴክኖሎጂ የሚተዳደርባቸውን ፖሊሲዎች፣ መመሪያዎችና ደንቦችን ማውጣት እንዲሁም የተጠቃሚዎችን የዲጂታል ግንዛቤ ማሳደግ እንደሚገባቸው የሰው ሰራሽ ቴክኖሎጂ አባት የሚባሉትን ጀፈሪ ሂንተንን ጨምሮ በርካታ የዘርፉ ባለሙያዎች በመጠየቅ ላይ ናቸው። አበባ በበኩሉ መገናኛ ብዙሃንና ባለድርሻ አካላት ለህብረተሰቡ በቂ ግንዛቤ መስጠት አለባቸው ይላል። መንግስታትን በጀት መድበው ህብረተሰቡን ማሰልጠን እንደሚገባቸው አስምሮበታል። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብሬያችሁ ነበርኩ። Me